ባለፉት ቀናት በአማራና በኦሮሞ ክልል ታፍሰው እስር ቤት የተወረወሩት ሰላማዊ ሰልፈኞች ቁጥር በብዙ ሺህ ይቆጠራል። ይህን የሚለውም መቀመጫው ጀርመን አገር ጌቲንግ ከተማ የሆነው አደጋ ላይ የወደቁትን ህዝቦች መብት በዓለም አቀፍ ዙሪያ እንዲከበር የሚታገለው ጂ ኤፍቢቪ የሚባለው ድርጅት ነው። እነዚህ ታፍሰው የተወሰዱት ሰዎች ሁኔታ አሁን በምን ላይ እንደሚገኝ ለማወቅ ያስቸግራል። ይኸው ተይዞ ከታሰሩም አስር ቀናት አልፏቸዋል። ዘመዶቻቸውም የት እንዳሉ አያውቁም። ስለዚህ የእኛ ጥያቄ ገንዘብና እርዳታ ለኢትዮጵያ መንግሥት ለሚሰጠው ለአውሮፓ አንድነት ማህበረሰብ ታፍሰው የተወሰዱት ሰዎች የት እንደደረሱና በምን አይነት ሁኔታም ላይ አሁን እንደሚገኙ እዚያ ወርደው ያጣሩ ነው። ተመልካቾች እንደሚሉት በብዙ የአፍሪካ ሀገሮች እስረኞችን ይዞ በምርመራ ላይ መደብደብ፣ ማሰቃየት፣ በየጊዜው መጉዳት የተለመደ ነገር ነው። ነገር ግን በዓለም አቀፍ ደረጃ ይህ በሕግ የተከለከለ ነው። እንደ ማስረጃም እነሱ በየጊዜው ከአምኒስቲ ኢንተርናሽናልና ከሁማን ራይትስ ዎች ቢሮዎች ተጠንቶ ተጠርዞ የሚወጡትን ሰነዶች አብረውም በየጊዜው ይጠቅሳሉ። ሚስተር ኡልሪሽ ዲሊዮስ ይህ ነገር እዚህ በድርጅታቸው የታወቀ ኢሰብአዊ አጸያፊ ስራ ነው ይላሉ። ባለፉት ጊዜያት በእስረኞች ላይ የተካሄዱትን በደልና ግፎች ካስታወስን የአሁኑ ከዛ የበለጠ ሰቆቃ እንደሚሆን ጥርጥር የለንም። እስረኞችን ለማወጣጣት አስከፊና አሰቃቂ የሰቆቃ ምርመራዎች በፖሊስ ጣቢያዎችና በወታደሮች ካምፕ እዛ እንደሚካሄድ ማስረጃዎች አለን። ይህን እናውቃለን። በምርመራውም ላይ ተጎድተው የሚቆስሉ ሰዎች ብቻ ሳይሆኑ በመርማሪዎቹ ጭካኔ የሚሞቱም እስረኞች አሉ። ዘገባዎች እዚህ እንደሚመሰክሩትና ሚስተር ኡርሊሽ ዲሊዮስ ለዶቼ ቬለ በሰጡት ቃለ ምልልስም ላይ እንዳረጋገጡት ብዙ እስረኞች በአሁኑ ሰዓት በብር ሸለቆ የወታደሮች ማሰልጠኛ ሰፈር ዘታግተው እንደሚገኙ ባወጡት መግለጫቸው ላይ አረጋግጠዋል። የኢትዮጵያ መንግስት ሰላማዊ ሰልፉን ለመበተን የተጠቀመው የኃይል እርምጃ እንዴት እንደሆነ የሆነ የተባበሩት መንግሥታት ድርጅት ይህን ጉዳይ ለማጣራት አንድ የልኡካን ቡድን ይመርምረው የሚለውን ቀና ሐሳቡን የኢትዮጵያ መንግሥት አልቀበለውም ብሎ ውድቅ አድርጎታል። ይህ በመሆኑም አሁን ወዳጅ የሚባሉት ገንዘብ ሰጪ መንግሥታትና የፖለቲካ ወዳጅ አገሮች፣ የአውሮፓ አንድነት ማኅበረሰብ ሰሞኑን በጸጥታ ኃይሎች ታፍሰው የተወሰዱት እስረኞች የት እንደደረሱና በምን ሁኔታ ላይ አሁን እነሱ እንደሚገኙ የኢትዮጵያ መንግሥት ጠይቀው ግልጽ የሆነ ነገር እንዲያቀርቡ እነሱን ማስገደድ አለባቸው። የተለያዩ ጋዜጣዎች ባለፈው ሳምንት እዚህ እንደዘገቡት በሁለት ቀናት ጊዜ ውስጥ ብቻ አንድ መቶ አራት የተቃውሞ ሰልፈኞች ሕይወታቸውን ተዋል። የአሜሪካን መንግሥት የውጭ ጉዳይ ሚኒስትር ያወጣውን ዘገባ ሚስተር ኡሪሽ ዲሊዮስ ተመርኩዞ ብዙ ድብቅ የእስር ቤቶችን ስም ጠርተዋል። እንደ ብር ሸለቆና እንደ ሰንቀሌ፣ እንደ ሆርማጣና እንደ ብላቴን ያሉትን ቦታዎች፣ እንደ ሆለታና እንደ ቶልያ፣ እንደ ታጠቅና እንደ ደዴሳ፣ እንደ ጅጅጋም ያሉትን ሕገወጥ እስር ቤቶችን አንድ ሁለት እያሉ ሚስትር ኡሪሽ ባወጡት መግለጫቸው ላይ ይፋ አድርገዋል። የታሰሩት ሰዎች ሁኔታ ያሳስበናል የሚለውም መግለጫቸው የጸጥታ ፖሊሶች በገጠር ኢትዮጵያ የተዘዋወሩ ወላጆችን ማስፈራራት ጀምረዋል ይላል መግለጫውም። ይልማ ኃይለሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ